ከሶስት ቀናት በኋላ አምና በምንለው በጎርጎሮሳዊ 2021 ዓ.ም ከአውሮጳ አበይት ጉዳዮች አንዱ ብሬግዚት ነበር። አውሮፓውያን በተለይም የአውሮፓ ህብረት አባል ሀገራት አመቱን አንድ ብለው የጀመሩበት ጎርጎሮሳዊው ጥር አንድ ቀን 2021 ዓ ም ለ47 ዓመታት የህብረቱ አባል የነበረችው ብሪታንያ በይፋ ከህብረቱ የተሰናበተችበት እለት ነበረ ብሪታንያ ከአውሮፓ ህብረት አባልነት እንድትወጣ ብሪታንያውያን በህዝበ ውሳኔ ካጸደቁ ከአራት ዓመት ተኩል በኋላ ጥር አንድ ቀን 2021 ዓ ም እውን በሆነው ብሬግዚት የብሪታንያ ዜጎች በህብረቱ አባል ሀገራት፣ የአባል ሀገራት ዜጎችም በብሪታንያ የመኖርና የመስራት ነጻነታቸው ተገድቧል። በመለያየቱ ሰበብ ብሪታንያና ጎረቤት ፈረንሳይ በአሳ ማጥመድና በስደተኞች ጉዳይ ሲወዛገቡ ቆይተዋል። የሸቀጦች ዝውውር በብሪታንያና በአውሮፓ ህብረት ድንበሮች እንዲሁም በብሪታንያም በሰሜን አየርላንድ እና በብሪታንያ ድንበሮች ላይ ጥብቅ ቁጥጥር ተግባራዊ መሆን ከጀመረ እነሆ የፊታችን ቅዳሜ አንድ ዓመት ይሆነዋል። በብሬግዚት የተጀመረው 2021 ዓ ም በአውሮጳ በተለይ ኮቪድ-19ን በመከላከል ላይ ያተኮረ አመት ነበረ ማለት ይቻላል። ኮሮና ከ1 ሚሊዮን 809 ሺህ በላይ ሰዎች ህይወት ባጠፋበት በአውሮጳ እንደ ጎርጎረሳዊ 2020 ሁሉ በ2021ም ኮሮና የአውሮጳ ህብረት ተግዳሮት ሆኖ ቢቀጥልም በአመቱ በተለይ የአውሮጳ ህብረት ጸረ ኮቪድ-19 ክትባትን ወጥ በሆነ መንገድ ለማዳረስ ያደረገው ጥረት ከባለፈው አመቱ የተሻለ ሆኖ ተገኝቷል። የብራስልሱ ዘጋቢያችን ገበያው ንጉሴ እንደሚለው የህብረቱ ኮሚሽን ችግሩን ለመከላከል የሚያስችል ገንዘብ በመመደ ደቡ በኮቪድ ምክንያት ኢኮኖሚያቸው የተጎዳ ሀገራት እንዲያገግሙ እገዛ አድርጓል። ይህ ህብረቱ ካከናወናቸው የተሳኩ የአመቱ ስራዎች አንዱ እንደሚባል ነው ገበያው የተናገረው። ዋናው በአውሮፓ ህብረት ትኩረት ተደርጎ የተሰራበት ይህንን ኮቪድን ከመከላከል አልፎ ክትባቱንም ከማሰራጨቱ ጋር በአውሮፓ አቀፍ በተቀነባበረ ሁኔታ ለማድረግ የተሰራበትና ከሞላ ጎደል ችግሮች ከመጀመሪያው አካባቢ የነበሩበትም ቢሆን በተሳካ ሁኔታ በሽታውን ለመከላከል የሚያስችሉትን እርምጃዎች ወጥ በሆነ መንገድ ለመውሰድ ተችሏል። የክትባቱንም ስርጭት ከመጀመሪያው ችግሮች ነበሩ። ሆኖም የአውሮፓ ኮሚሽን በማዕከልነት ክትባቶችን ለየሀገሮቹ በወቅቱ በማሰራጨት ዜጎች እንዲከተቡ ለማድረግ ተችሏል። ከዛ የበለጠ ደግሞ ዋናው ይሄ ኮቪዱ የፈጠረው ቀውስ የፈጠረው የኢኮኖሚ የማህበራዊ ችግር እንዴት ይፈታ በሚለው የጋራ በጀት ከፍተኛ በጀት በማጽደቅ በኩል ተሳክቷል። ስለዚህ ይሄ በትሪሊዮን የሚቆጠር የዩሮ በጀት በተለይ በኮቪድ ምክንያት የተፈጠረውን የኢኮኖሚ ቀውስ እና የየሀገሮችን ችግሮች እንዲያገግሙ ለማድረግ ኢኮኖሚው እንዲያንሰራራ ለማድረግ የሚያስችል ነው ያን ተስማምተዋል። ስለዚህ እንደየ አገሮቹ ችግር የሚከፋፈል ሆነዋል። ፕሮግራማቸውን እያቀረቡ በጀቱ ተፈቅዷል። ይሄ አንዱ የተሳካ በህብረቱ ዙሪያ የተሰራ ስራ ነበር። ሁለት ሺ ሀያ አንድ ዓመተ ምህረት ጀርመን ከባድ የተፈጥሮ አደጋ ያስተናገደችበት፣ ውጤቱ አጓጊ የነበረ ምርጫ ያካሄደችበት፣ እንደ እናት የሚወደዱትንና የሚከበሩትን የአስራ ስድስት አመት መሪዋን የሸኘችበት እና በአይነቱ የተለየ የተባለ ሶስት ፓርቲዎች የተጣመሩበት መንግስት የመሰረተችበት አመት ነበረ ባገባደድ ነው። በ2021 ዓ ም ሁለተኛው ወር ላይ ነበረ ከሶሻል ዴሞክራቶች ፓርቲ ጋር ሀገሪቱን ሲመራ የነበረው የክርስቲያን ዴሞክራት ህብረት ፓርቲ አዲስ ሊቀመንበር የመረጠው በዚሁ ምርጫ። የኖርድራይን ቨስትፋለን ፌዴራዊ ክፍለ ግዛት ጠቅላይ ሚኒስትር የነበሩት አርሚን ላሼት የፓርቲው ሊቀመንበር የነበሩትን የቀድሞዋን የጀርመን መራሄ መንግስት አንጌላ ሜርክልን እንዲተኩ ተመረጡ። ያኔ በፓርቲ ውስጥ የነበረውን ክፍፍል የማስቀረት ኃላፊነት የተጣለባቸው ላሼት ፓርቲውን ወክለው በመስከረሙ የጀርመን አጠቃላይ ምርጫ ቢወዳደሩም አላሸነፉም። ከሽንፈቱ በኋላ ፓርቲው ባካሄደው ጉባኤ አንጋፋውን የፓርቲውን አባል ፍሬድሪሽ ሜርዝን የላሼት ተተኪ አድርጎ መርጧል። በ2021 ዓ ም በሐምሌ ወር ምዕራብ ጀርመንን ያጥለቀለቀው ጎርፍና ማዕበል በሀገሪቱ የቅርብ ጊዜ ታሪክ ታይቶ የማይታወቅ የተባለ ከፍተኛ ጉዳት አድርሷል። ይሄው አደጋ በምዕራብ ጀርመኖቹ ራይንላንድ ፋልስና ኖርድ ራይን ቬስትፋልን በተባሉት የጀርመን ፌዴራል ክፍለ ግዛቶች እንዲሁም በጎረቤት ኔዘርላንድስና ቤልጅየም ያደረሰው ጥፋት ከፍተኛ ነበረ። በከባዱ ዝናብ ሰበብ አነስተኛ ወንዞችና ምንጮች ገደፋቸውን አልፎ በርካታ መንደሮችን እንዳልነበሩ አድርገዋል። በአደጋው በጀርመን ብቻ ከ180 በላይ ሰዎች ሕይወት ጠፍቷል። ብዙዎችም መኖሪያ ቤቶቻቸውንና ልዩ ልዩ ንብረቶቻቸውን አጥተዋል። ክርስቲያን ኤድ የተባለው ድርጅት እንዳስታወቀው በአደጋው የደረሰው ጥፋት 43 ቢሊዮን ዩሮ ይገመታል። የመድን ድርጅቶች በአደጋው ጉዳት ለደረሰባቸው ንብረቶች ወደ 8 ነጥብ 2 ቢሊዮን ዩሮ የሚጠጋ ገንዘብ ከፍለዋል። ከዚህ ውስጥ 7.7 ቢሊዮን ዩሮ ለመኖሪያ ቤቶች ቤቶችና ለንግድ ድርጅቶች የተከፈለ ሲሆን ጉዳት ለደረሰባቸው መኪናዎች ደግሞ 450 ሚሊዮን ዩሮ የሚጠጋ ገንዘብ ከፍሏል። በግንቦት መጨረሻ ላይ ነበረ የያኔው የጀርመን ውጭ ጉዳይ ሚኒስትር ሃይኮማስ ጀርመን ከጎርጎሮሳዊ 1884 እስከ 1915 ናሚቢያን ቅኝ በገዛችበት ወቅት በብዙ ሺዎች በሚቆጠሩ ናሚቢያውያን ላይ የተፈጸመውን ግድያ የዘር ማጥፋት ሲሉ ያመኑት ለድርጊቱም ይቅርታ ጠይቀዋል። ዛሬ እነዚህን ድርጊቶችን የዘር ማጥፋት ብለን በይፋ እንጠራቸዋለን። ከጀርመን ታሪካዊና የሞራል ኃላፊነት በመነሳት የናሚቢያን ሕዝብና የድርጊቱ ሰለባ ዝርያዎችን ይቅርታ እንጠይቃለን። በሰለቦች ላይ ለደረሰው መጠኑ ለማይለካ በደል እውቅና በመስጠት በአመዛኙ ለናሚቢያና ለሰለባ ዝርያዎች ለግንባታና ለልማት መርሃ ግብሮች የሚውል አንድ ቢሊዮን አንድ መቶ ሺ ዩሮ የገንዘብ ድጋፍ እንሰጣለን። ይህን የጀርመን ውሳኔ የናሚቢያ መንግስት አወድሷል። የዘር ማጥፋት ሰለባ ናሚቢያውያን ዝርያዎችና ናሚቢያውያን የፖለቲካ አራማጆች ግን ገንዘቡ በቂ አይደለም ሲሉ፣ ናሚቢያ ውስጥ የሚገኙ የፖለቲካ አራማጅ ቡድኖች ጀርመን ካሳውን በቀጥታ ለተጎጂዎቹ ቤተሰቦች ባለመስጠቷ ስምምነቱን ተችተዋል። ከዚህ አመት የጀርመን አበይት ክንውኖች ዋነኛው ልዩ ትኩረት ተሰጥቶት የነበረው በመስከረም የተካሄደው የጀርመን ብሔራዊ ምርጫ ነው። ለ16 ዓመታት ጀርመንን የመሩት የክርስቲያን ዲሞክራት ህብረት ፓርቲ አንጋፋ ፖለቲከኛ አንጌላ ሜርክል ባልተወዳደሩበት በዚህ ምርጫ የጀርመን ሶሻል ዲሞክራቶች ፓርቲ አሸንፏል። ፓርቲው ለመራሄ መንግስትነት በእጩነት ያቀረባቸው ኦላፍ ሾልዝ ስልጣኑን በቅርቡ ተረክበዋል። ውጤቱ አጓጊ በነበረው በዚህ ምርጫ ለውጥ እንዲመጣ የሚፈልግ በርካታ ህዝብ ድምፁን ሰጥቷል። ምርጫውን ያሸነፈው የሶሻል ዲሞክራቶቹ ፓርቲም ከአረንጓዴዎቹና ከነጻ ዲሞክራቶቹ ፓርቲ ጋር በአይነቱ የተለየ የተባለ ጥምር መንግስት ከመሰረተ ጥቂት ሳምንታት አልፈዋል። የአዲሱ የጀርመን መንግስት ምስረታ ሂደት ከከዚህ ቀደሞቹ የመንግስት ምስረታ ድርድሮች በተለየ ብዙ ውጣ ውረድ ያልታየበት ውዝግብም ያልተሰማበት ነበር። ከሁለት ወራት ድርድር በኋላ ሶስት የተለያየ መርህ የሚከተሉ ፓርቲዎች ተግባብተው በጥምረት ጀርመንን ለመምራት መስማማታቸው በእጅጉ ተወድሷል። በመራሄ መንግስት አንጌላ ሜርክል የስልጣን ዘመን የስራና የማህበራዊ ጉዳይ ሚኒስትር እንዲሁም የገንዘብ ሚኒስትርና ምክትል መራሄ መንግስት ሆነው ያገለገሉት ሾልዝ ሜርክልን የመተካት በተለይም ጀርመን በአውሮጳ የመሪነቱን ቦታ ይዛ እንድትቀጥል የማድረግ ብቃታቸው ሲያነጋግር ቢቆይም፣ በቅርቡ እንደተናገሩት ግን መንግስታቸው እንደ ሜርክል መንግስት ሁሉ አውሮጳን የማጠናከር እቅድ አለው። ጀርመንን ለአራት የስልጣን ዘመናት የመሩት ሜርክል በ2021 በታህሳስ ወር ነበረ በክብር የተሸኙት። በጀርመን ታሪክ ለመራሄ መንግስትነት የበቁ የመጀመሪያዋ ሴት ፖለቲከኛ ሜርክል ከፍተኛ ተሰሚነት ካላቸው የአውሮጳ መሪዎች አንዷ እስከመባል ደርሰዋል። ወደ አውሮጳ ህብረት ስንመለስ፣ በአመቱ ኮቪድ-19 ያስከተለውን ችግር በጋራ በመቋቋም ጠንክሮ የወጣው ህብረቱ በውጭ የፖለቲካ መርሁ ከቤላሩስ፣ ከሩሲያ፣ ከአሜሪካና ከቻይና እንዲሁም ከቱርክ ጋር ያለው ግንኙነት በአመቱ ሲያነሳቸው የቆዩ ጉዳዮች ነበሩ። ከቀደሙት አመታት በተለየ ግን ሕብረቱ ኢትዮጵያን በተደጋጋሚ የመነጋገሪያ ርዕስ ማድረጉን የብራስልሱ ዘጋቢያችን ገበያው ንጉሴ ያስታውሳል። ኢትዮጵያ በአውሮፓ ህብረት በከፍተኛ ሁኔታ መነጋገሪያ ሁና ነው አመቱን ሙሉ የቆየችው ማለት ይቻላል። ሆኖም ግን መጀመሪያ አካባቢ በዚህ በተፈጠረ ሁኔታ ወደ መቶ ሚሊዮን የሚጠጋ ዩሮ እንደተያዘ ይታወቃል። አሁንም እንደተያዘ ነው። ከዛ በበለጠ ግን የአሜሪካንን እርምጃ ተከትሎ የአውሮፓ ህብረት በኢትዮጵያም ላይ ጥብቅ እርምጃ መውሰድ ይፈልግ ነበር። ሆኖም ግን የአውሮፓ ህብረት ሀገሮች በስምምነት ነው በተለይ በውጭ ፖሊሲ ላይ ውሳኔ የሚያሳልፉት እና በዚህ ምክንያት እነ አየርላንድ እነ ኢስቶኒያ የመሳሰሉት ፈረንሳይም ጨምሮ የአሜሪካንን እርምጃ ተከትሎ ህብረቱ ጥብቅ እርምጃ በኢትዮጵያ ላይ እንዲወስድ የሚጎተጉቱ ቢሆንም እንደዚህ የኮሚሽኑ ባለስልጣኖችም እንደነ ሚስተር ቦሬል አይነቶቹ በከፍተኛ ሁኔታ እየገፉ ቢሆንም፣ ሌሎች አባል ሀገሮች ግን በኢትዮጵያ ላይ ከዚህ የበለጠ እርምጃ በዚህ ሁኔታ መውሰዱ ትክክል አይደለም የሚል አቋም ስለያዙ ይመስላል የጠነከረ ሌላ እርምጃ አልተወሰደም። ያም ሆኖ ግን በከፍተኛ ደረጃ በየስብሰባው በሚኒስትሮች ምክር ቤት ኢትዮጵያ አጀንዳ ሁና ነው የቆየችው። ይሄ ሳይሳካ ሲቀር ግን ህብረቱ በተባበሩት መንግስታት የሰብአዊ መብት ጉዳይ ላይ አጀንዳ ሁና እንድትቀርብ ተደርጎ እንደሚታወቀው ባለፈው ጊዜ ጄኔቭ ላይ የተደረገው ስብሰባና አጣሪ ኮሚቴ እንዲቋቋም የተወሰነው የአውሮፓ ህብረት በጠየቀው ጥያቄ ነው። የ2021 ዓመተ ምሕረት የአውሮጳና ጀርመን ክንውኖችን ከሞላ ጎደል የቃኘው የዛሬው አውሮጳና ጀርመን ዝግጅታችን የስካሁኑ ነበረ። ደህና ቆዩን።